كم مهبره سبب لا سبب እንደተለመደው ተመመዲያው ይሄን እድል ስለሰጠ የመጪውን አዲስ ዓመት በተመለከተ መልእክት እንድናስተላልፍ ስለጋበስከን አመሰግናለሁ። በቀጥታ ወደ አዲሱ ዓመት መልእክት ከመግባት በፊት እንዲያው ባጭሩ የኢትዮጵያውያን ማህበር በቪክቶሪያ ያሳካቸውን ያደረጋቸው ነገሮችን በጭሩ ለማህበረሰባችን እንዲያውቁ የተወሰኑ መልእክቶች ማስተላለፍ እፈልጋለሁ። አንደኛው ኢትዮጵያውያን በጋራ ችግርም በደስታም ሲደርስ በጋራ መቆማችን የተለመደ ባህል፣ ያንን አጠናክረን የቀጠልንበት ኔታ አለ። ባለፈው ዓመት ብዙ የሚያሳዝኑ ሀዘኖች በተከታታይ በማህበረሰባችን አባላት ውስጥ ደርሰዋል። ያንን ችግር ሁላችንም በጋራ ሆነን እንደ አንድ ቤተሰብ አዝነን የሚገባውን ነገር አድርገናል። ይሄ የማህበራችን ጥንካሬ ያሳያል። በዚህ ዓመት የማህበራችን አባላት ቁጥር በጣም ጨምሯል። ማህበራችን የሚልካቸውም መልእክቶቹን የሚከታተሉ ሊደግፉ የሚፈልጉ ሰዎች ቁጥራቸው በጣም ጨምሯል። ከዚህ በተጨማሪ ማህበራችን በሌሎች ማህበራት እውቅና እና ያገኝበት ሌሎቹ ደግሞ የእኛን ግብአት የሚፈልጉበት ምን ታስባላችሁ እንዴት አድርገን ይህን እናስተካክል አብረን እንስራ የሚል የበዛበት ባለፈው ዓመት እንደዚሁ የቶርናመንቱና የኢትዮጵያን ቀን ከዚህ ቀደም እንደነበረው በከፍተኛ ቁጥር ከሰባት ሺህ በላይ ህዝብ በተገኘበት አክብረናል። የአድዋ ድልንም በደማቅ ሁኔታ አክብረናል። የሁለት ሺህ አስራ ሰባት የዘመን መለወጫንም ብዙ ሰው ባለበት አክብረናል ከፌዴራል ከስቴት ከካውንስል ተወካዮች ባሉበት እና ህዝባችን ጋር አክብረናል። ከአእምሮ ጤናና ከደንፃ ጋር የተያዙ ችግሮች አሁንም ቀጣይ ችግሮች ናቸው። እነሱን ለመቅረፍ የሚያስችሉ ብዙ ኤጀንሲዎች አሉበት፣ እዛ ውስጥ አብረን እየሰራን ያለ ነው። በዚህ አኳያ ቤተሰብ ወላጅ ችግሮቹ ሲከሰቱ ምንድን ናቸው ምልክቶቹ፣ ምን ማድረግ አለብን የሚለውን በተከታታይ ለማስተማር ከተለያዩ አካላቶች ጋር ስምምነት ላይ ደርሰናል። የራሳችን ወጣቶች ኢትዮጵያን ወክለው በኦል ኔሽን ካፕ እና በአፍሪካን ካፕ ኦፍ ኔሽን ላይ ሲሳተፉ ከፍተኛ ድጋፍና እገዛ አድርገናል። በዚሁም ኢትዮጵያን እዚህ ያሉ ወጣቶች ኢትዮጵያን ወክለው መጫወት እንችሉ ለወደፊቱ ደግሞ ሀገራቸውን ወይም አውስትራሊያን ወክለው የሚጫወቱበት ሁኔታን ይፈጠራሉ ተስፋ እናደርጋለን። በካውንስል እና በክልል ምርጫዎች ላይ ንቆሰጥ ተሳትፎ አድርገናል። በዚሁም ብዙ ለወደፊቱ አብረው እንዲያግዙ የሚችሉ ሰዎች ተመርጠውልናል። ጥሩ አጋጣሚ ነው። እንግዲህ ከላይ እንደጠቀስኩት እዚህም ኢትዮጵያ ውስጥም ብዙ ችግሮች መከራዎችን፣ ያየንበት የሚያሳዝኑ ነገሮች ያየንበት ነው። መጪ ዓመት ተስፋ የምናደርገው የሰላም የደስታ፣ ሁላችንም ያሰብነው ያለምነው የሚሳካበት ወጣቶች ተወልደው የሚያድጉበት የጥይት ድምፅ የሚዘጋበት ተማሪዎች ወደ ትምህርት ቤት የሚመለሱበት ዓመት እንዲሆን ገበሬው የሚያርስበት ነጋዴው ነግዶ የሚያተርፍበት ሐኪሙ ደግሞ ምን ይደርስብኛል ከዚህም ከዛም ሳይል የታመሙትን ሰዎች የሚያክምበት ለሁሉም ኢትዮጵያውያን አውስትራሊያ ላይ ውስጥ ላሉ ዓለም ላይ ላሉት ኢትዮጵያ ውስጥ ላሉ ለወገን ለዘመዶቻችን፣ ለሁሉም መልካም ነገር እንዲሆን እንመኛለን። መጪው ጊዜ ከትናንትናው የተሻለ እንዲሆን፣ በተለይ ደግሞ ለልጆች ተስፋ የሚኖርበት አገራችን ገናናነቷ ጎልቶ የሚወጣበት የምንሰማበት፣ እርስ በራስ ማንገፋፋበት አብረን የምንቆምበት አመት እንዲሆን እንመኛለን። በዚሁ አጋጣሚ ደግሞ በመጪው ቅዳሜ ሴፕተምበር ስድስት ላይ የኢትዮጵያን አዲስ አመት በፉት ስክራይ እናከብራለን። ቤተሰብ በተለይ ልጆች ያላቸው ቤተሰቦች እዚህ ባህል ላይ እንድትካፈሉ እንጋብዛለን። ሰፊ ዝግጅት አድርገናል። እኛ ዝግጅታችን አጠናቀናል። ብዙ ፕሮግራሞች አሉ። ለሁሉም ሰው የሚሆን ለአዋቂ የሚሆን ፕሮግራም አለን ፓርቲኩላር ለልጆቹ ደግሞ ብዙ ፕሮግራሞች አዘጋጅተናል። ዋናው ይሄ የምናዘጋጅበት ፕሮግራም ልጆቹ ባህላቸውን አውቀው ማነታቸውን አጎልብተው እንዲያድጉ በማነታቸው እንዲኮሩ ወገን እንዳላቸው ብቻቸውን እንዳልሆኑ፣ አንዳንድ ጊዜ ቤት ውስጥ ስንቀመጥ ብቻችን ይሆን ይመስለናል፣ ወገን እንዳላቸው እንዲያውቁ ነው። እንደተለመደው ከአንድ ሺ አምስት መቶ እስከ ሁለት ሺ ሰው ይሄን ፕሮግራም በየዓመቱ ይካፈላል። እኛ ደግሞ በዚህ ዓመት የምንጋብዘው ሁሉም ሰው አምስት ሺ የሚሆን ህዝብ አለ። እርግጥ ሁሉም ሰው አብዛኛው ሰው ስራ ሊኖሩ ይችላል። የተለያየ ፕሮግራም ሊኖር ይችላል። ግን ፓርቲኩላር ልጆች ያላቸው ሰዎች ልጆቻቸውን ይዛችሁልን ነው ባህላቸውን ይወቁ ማንነታቸውን እንዲያው ምን እንደምንመስል ጨዋታው፣ ዘፈኑን ሁሉንም እንዲያዩ። ከዛ በተጨማሪ ለልጆቹ የተዘጋጀው የፌስ ፔንቲንግ አለ የጃይንት ባብል አለን ሰርከስ አለን አፍሪካን ድራሚንግ ትሬኒንግ አላቸው ፋየር ትራክ ይመጣል ፋየር ትራኩ ላይ ገብተውም ፎቶ እንዲነሱ ከሰዎቹ ጋር እንዲገናኙ ነገር ደግሞ እነኝህ ልጆች የራሳቸው ልጆች ፋየርፋይተር የሚሆንበት ወይም እዚህ ሀገር ላይ ያሉትን ማንኛውም ስራዎችን የሚሞክሩበት አጋጣሚ ለመፍጠር እየሞከር ነው። በዚሁ መሰረት ወላጆች ልጆቻችሁን ይዛችሁን ልኑ። ከዚህ በተጨማሪ ደግሞ ሴፕቴምበር ሀያ ላይ ኬንሲንግተን የአዲሱን ዓመት በተመለከተ ፕሮግራም አለ። እዛ ፕሮግራም ላይም ሁላችሁም ኑ፣ አብረን እንቁም፣ ያለያየን ነገር የለም ሁላችንም ኢትዮጵያውያንን የኢትዮጵያ ኮሚኒቲ የቆመው በዘር በሃይማኖት መሰረት ሳይሆን በኢትዮጵያነት ነው። ኑ አብረን በዓላችን እና አክብር አብረን እንቁም። አመሰግናለሁ። መጪ ዓመት የደስታ የሰላም መልካም ነገር የምንሰማበት ኢትዮጵያ ሀገራችን፣ አውስትራሊያም ሀገራችን፣ አለምም ያለውን ችግር ጠፍቶ በሰላም አየር በማንኛውም በአራቱም አቅጣጫ ያለው ህዝብ የሰላም አየር የሚተነፍስበት ጊዜ እንዲሆን የምመኛለሁ። አመሰግናለሁ። እግዚአብሔር ስጥልኝ مهابره السبب لا